ወደ ብሪታንያ ከሚገቡ ስደተኞች በብዛት ሶሪያውያን ሲሆኑ ከሶሪያ ቀጥሎ ደግሞ ከፍተኛውን ቁጥር የያዙት ኤርትራውያን ተወላጆች ናቸው። ከአፍሪካ የሚሰደዱ ስደተኞች አብዛኞቹ ጥገኝነት መጠየቅ የሚፈልጉት ብሪታንያ ሲሆን፣ የብሪታንያ መንግስት ግን የአፍሪቃውያን በተለይም ደግሞ የኤርትራውያን ስደተኞችን ተገላ ለመስጠት የወሰደችውን ጠንካራ ውሳኔ የሰብአዊ መብት ተሟጋች ድርጅቶች ተገቢ ያልሆነ እርምጃ በማለት ይወቅሳሉ። በጎርጎርሳዊ ዘመን አቆጣጠር በ2013 ዓ ምት ከ1500 ኤርትራውያን በላይ ወደ ብሪታንያ በመግባት ጥገኝነት ሲጠይቁ በ2014 ዓ ምት ደግሞ ከ3500 ኤርትራውያን በላይ ጥገኝነት ጠይቀዋል። በዚህ በያዝ ነው በ2015 ዓ ምት ደግሞ የኤርትራውያን ጥገኝነት ጠያቄዎች ቁጥር ወደ 5000 ከፍ ብሏል። የብሪታንያ መንግሥት ከ2014 ዓ ም በፊት የኤርትራውያን ስደተኝነት ጠያቄዎችን ሰባ እጅ ከመቶ ጥገኝነት ሲሰጣቸው በዚህ ዓመት ግን ሰላሳ እጅ ከመቶ ብቻ ነው ጥገኝነት የተሰጣቸው። የብሪታንያ መንግስት ኤርትራውያን ጥገኝነት ጠያቂዎችም በብዛት ላለመቀበል፣ የእርምጃው መንስኤ የዴንማርክ የኢሚግሬሽን ድርጅት ኤርትራውያን ስደተኞች ወደ አገራቸው ቢመለሱ በሕይወታቸው ላይ የሚያጋጥማቸው ችግር አይኖርም የሚል የጥናት ምርምር መረጃ አለኝ በማለት ያቀረበውን ሰነድ መሰረት በማድረግ ነው። የብሪታንያ መንግስት የዴንማርክ መንግስት ኤርትራውያን ወደ አገራቸው ቢመለሱ ምንም አይነት ችግር አያጋጥማቸውም በማለት በ2014 ዓ ም ያወጣው ጥናታዊ መረጃ ሰነድ መሰረት በማድረግ ነው ቢባልም፣ በሌላ በኩል ግን የዴንማርክ መንግስት ጥናት አድርገዋል የተባሉት ሁለቱ ሰራተኞች ራሳቸው የዴንማርክ መንግስት ያቀረብነውን እውነተኛ ጥናት ውጤት በተዛባ መንገድ አቅርቦታል በማለት ከስራቸው በፈቃዳቸው መልቀቃቸው ይታወቃል። የብሪታንያ መንግስት ለምን ይህን የተዛባ መረጃ ሊጠቀምበት እንዳስፈለገ ግን የተሰጠ መግለጫ የለም። ይህንም አስመልክቶ በብሪታንያ የኤርትራ የሰብአዊነት ተሟጋጅ ድርጅት አባል ከሆኑት ወይዘሮ ኤልሳቤት ጭሩምን አነጋግሬያቸው ነበር። ወይዘሮ ኤልሳቤጥ፣ እንግዲህ በዚህ በስደተኞች ጉዳይ ላይ አሁን የብሪታንያ መንግስት ኤርትራውያን ስደተኞች ላለመቀበል የወሰደው እርምጃ ከምን የመነጨ ነው? ጥያቄ ያለ ሁኔታው ሳይቀየር ኤርትራ ረፊዝ ካረግናቸው ሰዎች መምጣት ያቆማሉ ብለው ነው። ግን ዘዘሪ ኢንሁመን ነው ለምነሳ ደስቲቱት ነው የሆኑት። አሁን የአያሌ ኤርትራውያን የስደተኝነት ጥያቄ የብሪታንያ መንግስት አልተቀበለውም ውድቅ አድርጎባቸዋልና እስካሁን ድረስ የተመለሱ ስደተኞች አሉ። ወዴት ነው ዲፖርት የሚያደርጓቸው? ሊገደሉ ሊሞቱ። ይሄ ኤርትራ ያለው ስርአት እኮ የማይሰማ ስርአት ነው። ኤርትራ ያለው ስርአት እኮ ለህ ሲሆን ያስራቸዋል፣ ይቀጠቅጣቸዋል፣ የሚገደሉ ሆነ ይገላል መልሶ ባሪያ አድርጎ ሚዛቸው የሚይዛቸው ሪፖርቱንም የጻፉት ሳይቀር ስራቸው ጥለው ሄደዋል። ስለዚህ ሪፖርት የሚታመን ሪፖርት አይደለም። ደግሞ ሪሶርሳቸውን እኮ አልጠቀስም፣ ስም አልጠቀስም። ሶርት ያሉትን ውስጥ አገር ሊሆን ገጅ አልሰጡም። ስለዚህ እነዚህም ያውቃሉ ያ ሪፖርት ትክክለኛ ሪፖርት እንዳልሆነ። ግን እኛ ግድ የለንም፣ እነዚህ ስደተኞች እስካቆመልን ድረስ ብለው አይ የለኝ የቁርስ የለኝ ብለው እየጠቀሙበት ነው እንጂ ደግሞ ሀገር ውስጥ የማይሰሩበትም እኮ ያሉት አሁን እነሱ እንደገና ረቪዝ ያደርጉት ነው። እራሳቸው ቤንሽ ሀገር ያልሰራ ሪፖርት እንግሊዝ ሀገር መጥቶ መስራት አይችልም። ድል ነሳው ጌታነት ለዶይቸ ቬለ ሬዲዮ ለንደን።